በመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የዴሞክራቲክ ፓርቲው እጩ ይሆናሉ ተብለው የሚጠበቁት የቀድሞ ምክትል ፕሬዚደንት ጆ ባይደን ቢመረጡ ምክትላቸው እንዲሆኑ የካሊፎርኒያዋን ሴኔተር ካምላ ሃሪስን ማጨታቸውን ትናንት በይፋ አሳውቀዋል። በዚህም የህግ መወሰኛ ምክር ቤት አባሏ ካምላ ሀሪስ ከትልቆቹ የሀገሪቱ ፓርቲዎች አንዱን ወክለው በፕሬዝደንታዊ ምርጫ በመቅረብ የመጀመሪያዋ ጥቁር ሴት እንዲሁም የመጀመሪያ ከህንድ ቤተሰብ የተወለዱ ይሆናሉ። የዋይት ሀውስ ሪፖርተራችን ፓትሲ ዊዳኩስዋራ ያጠናቀረችውን ዘገባ ቆንጅታ እየታቀርበዋለች። የሀምሳ አምስት አመቷ ካመላ ሀሪስ ቀጣይቱ የዩናይትድ ስቴትስ ምክትል ፕሬዝደንት ሊሆኑ ይሆን? የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ጆ ባይደን ካመላ ሀሪስን በህዳሩ ምርጫ በእጩነት አብረዋቸው እንዲወዳደሩ እንደመረጧቸው በትናንትና እለት ይፋ አድርገዋል። ያለ አንዳች ፍርሃት ለተራው ህዝብ ቆመው የሚታገሉ ከሀገራችን ግሩም የበቁ የህዝብ አገልጋዮች አንዷ ሲሉም ገልጸዋቸዋል። ካማላ ሀሪስ በአውራ ፓርቲ ፕሬዝደንታዊ ፍክክር እንዲቀርቡ በመታጨት የመጀመሪያ ጥቁር ሴትና የመጀመሪያ የህንድ ዝርያ መሰረት ያላቸው ሰው ናቸው በሀገሪቱ በዚህ ደረጃ ከቀረቡ ሴቶችም አራተኛ በመሆን ታሪክ ሰርተዋል። ራሳቸውም በዚሁ ፕሬዝደንታዊ ምርጫ በዲሞክራቲክ ፓርቲው ተፎካካሪ ሆነው የተወዳደሩት የካሊፎርኒያዋ ሴኔተር ካምላ ሃሪስ ለእጩ ምክትል ፕሬዝደንትነት በመታጨቴ ክብር ይሰማኛል ብለዋል። ጆ ባይደንንም አሜሪካውያንን አንድ አድርገው ሊያስተሳስሩ የሚችሉ መሪ ሲሉ ገልጸዋቸዋል። ተንታኞች ጆ ባይደን አውጥተው አውርደው የሚበጇቸውን የማያሰጓቸውን እጩ ምክትል ፕሬዚደንት አጭተዋል ይላሉ። ቁልፍ የሆነውን የህብረተሰብ ክፍል የአፍሪካውያን አሜሪካውያን መራጮችን ድጋፍ ለመሳብም የሚጠቅሟቸው ናቸው ሲሉ አስተያየታቸውን ይሰጣሉ። አንደኛው የዲሞክራሲና የመራጮች ጥናት ድርጅት የሚባል ቡድን የምርምር ኃላፊ ሮበርት ግሪፊን ናቸው። Joe Biden is probably running just a little bit behind where Hillary Clinton was running. ጆ ባይደን በ2016 ሂለሪ ክሊንተን በወጣት አፍሪካውያን አሜሪካውያን መራጮች በተለይም በወጣት አፍሪካውያን አሜሪካውያን ወንዶች ዘንድ ከነበራቸው ድጋፍ ሲነጻጸር ምናልባት የእሳቸው ትንሽ አነስ ሳይል አይቀርም። ስለዚህ እሳቸው በምርጫ ዘመቻው ውስጥ ከሚይዙት ስራ አንዱ ለዚህ ማህበረሰብ ራሱን የቻለ ብርቱ ትኩረት በመስጠት ባለፈው ምርጫ እንደነበረው ያለ ድጋፍ ለማሰባሰብ መንቀሳቀስ ሊሆን ይችላል። ጆ ባይደን ካምላ ሀሪስን መምረጣቸውን ይፋ ባደረጉ በደቂቃዎች ውስጥ የፕሬዝደንት ትረምፕ የምርጫ ዘመቻ በሚከተለው መልክ ዘምቶባቸዋል። ቀርፋፋው ጆና ቀጣፊቱ ካምላ አንድ ላይ ሆነው ለነሱ ግሩም፣ ለአሜሪካ ግን መጥፎ ብሏቸዋል። ፕሬዝደንት ትራምፕም የሚከተለውን አስተያየት ሰጥተዋል። ጆ ባይደን ላይ ምናልባትም ከፖካሆንታስ የማሳቹ ሴትሷን ሴናተር ኤሊዛቤት ዋረንን ማለታቸው ይመስላል። ቀድሞም እንደዛ እያሉ ስለሚጠሯቸው ከፖካሆንታስ የባሰች መጥፎ የነበረች ነች። ክብሩን በጣም እያዋረደች ስትናገረው ነበር። እንደዛ የሚያዋርድህን ሰው መምረጥ ይከብዳል። በቀጣዮቹ ሳምንታት ውስጥ የፕሬዝደንት ትራምፕም የቀድሞ ምክትል ፕሬዝደንት ጆ ባይደንም የምረጡኝ ዘመቻዎች በየበኩላቸው የካምላ ሀሪስን ማንነት ለመራጮች ለማስረዳት ይንቀሳቀሳሉ። ተንታኙ ሮበርት ግሬፊን ካምላን በደንብ የማያውቋቸው ብዙዎች መራጮች እንዳሉ ይናገራሉ። አሁንም ከአሜሪካውያን አንድ ሶስተኛ የሚሆኑት ስለ ካምላ ሃሪስ በደንብ አቋም ለመያዝ የሚያስችለን በቂ መረጃ እንደሌላቸው የሚናገሩ አሉ። ይሄ ግን በቀጣዮቹ ቀናት ውስጥ በተለይ የዲሞክራቲክ ፓርቲው ጉባኤ ጋር ስንደርስ ፈጥኖ ይቀየራል። በእርግጥ ዩናይትድ ስቴትስ ሴኔተር ናቸው። ነገር ግን ማንነታቸውና ክንዋኔያቸው በይበልጥ በዝርዝር እየተገለጠ ይመጣል። የዲሞክራቲክ ፓርቲው ፕሬዚደንታዊ እጩ ጆ ባይደን ዛሬ ዴላዌር ዊልሚንግተን ላይ ከካምላ ሃሪስ ጋር አንድ ላይ ሆነው እጩ ምክትል ፕሬዝደንታቸውን ያስተዋውቃሉ።